ግብርና ኢትዮጵያ ውስጥ መሬት ተከራይተው በግብርና ኢንቨስትመንት ሥራ ላይ የተሰማሩ የህንድ ኩባንያዎች በኢትዮጵያ ምጣኔ ሀብትና ማኅበራዊ ሕይወት ውስጥ ያላቸው ሚና የፈተሸ መድረክ ህንድ ዋና ከተማ ኒው ዴልሂ ላይ እንደ አውሮፓውያን ዘመን አቆጣጠር ከጥር 28 እስከ 30 2013 ዓ ም ተካሂዶ ነበር። በዚያ ላይ ተመርክዞ ሰለሞን አባተ ተከታዩን ዝግጅት አሰናድቷል። ስብሰባው የተዘጋጀው ዩናይትድ ስቴትስ ካሊፎርኒያ በሚገኘው የሐሳብ ጉባኤ ቡድን ኦክላንድ ኢንስቲትዩት ሲሆን ህንዳውያን የሲቪል ማኅበረሰብ ቡድኖች የህንድ ማኅበራዊ ተግባር መድረክ ካልፓብሪክሽ፣ እና የማኅበራዊ ልማት መድረክ ተባብረውበታል። ኦክላንድ ኢንስቲትዩት እንዳለው ስብሰባው የኢትዮጵያና የህንድን የመሬት ባለቤትነት መብቶች ተመልክቷል። ውይይቶች የተካሄዱበት፣ የምሁራንና የተመራማሪዎች ሐሳቦች የተሰሙበት፣ የቀድሞ የመንግሥት ባለሥልጣናት የተገኙበት፣ ጋዜጣዊ መግለጫ የተሰጠበት፣ የሕዝቦች ንቅናቄዎችና የሲቪል ማኅበረሰብ ቡድኖች የተናገሩበት መድረክ ነበር። በኢንስቲትዩቱ መረጃ መሠረት የህንድ ኩባንያዎችና ባለሀብቶች በሀገራቸው ውስጥና በውጭውም ያካሄዱታል የተባለውን ህገወጥና ምግባረ ወጥ የተባለውን የመሬት ይዞት አካሄድ አሳንሶ የማየት ወይም ችላ የማለት ሲል ኦክላንድ ኢንስቲትዩት የጠራውን የኢንዱስትሪ አካሄድ ያለውን የልማት አቅጣጫ ለመተቸትና ለመፈተሽም እድል ተከፍቷል። ቀደም ሲልም ወጥቶ የነበረ የኦክላንድ ኢንስቲትዩት ጥናት ሪፖርት ግዙፍ አቅምና ስፋት ያላቸው ዓለም አቀፍ ኩባንያዎች ወደ አፍሪቃ ለመግባት የያዙትን አዲስ አቅጣጫ ማመላከቱን ኢንስቲትዩቱ ገልጿል። የኒው ደልሂው መድረክ የተነጋገረው ታዲያ ህንዳውያኑ ኩባንያዎች በራሳቸው ሀገር ውስጥና በውጭውም በተለይ ደግሞ ኢትዮጵያ ውስጥ መሬቶችን ለማግኘት የሚፈርሟቸውን ውሎች የሚይዙባቸውን ስልቶች መክሯል። በጉባኤው ላይ ተገኝተው ከተናገሩ ተጋባዦች መካከል የአኝዋ ሕልውና ድርጅት የሚባለው ቡድን ዳይሬክተር አቶ ኒካኦ ኦቻላና የአዲሲቱ ኢትዮጵያ የጋራ ንቅናቄ የሚባለው ቡድን መሪ ኦባንግ ሜቶ የሚገኙባቸዋል ሁለቱም ሰዎች መሠረታቸው ኢትዮጵያ ውስጥ ህንዳውያኑ ኩባንያዎችና ኢንቨስተሮች የተስፋፉ መሬቶችን ይዘውበታል የሚባለው የጋምቤላ ክልል ነው። ይህን ጋምቤላ ውስጥ የሚካሄደውን የመሬት ኪራይ አካሄድ አጥብቀው ከሚያወግዙት አንዱ የሆኑት ኦባንግ ሜቶ አሰራሩን ቀን በቀን የሚካሄድ ዘረፋ ነው ሲሉ ጠርተውታል። ኒካኦቻላ ቀደም ሲል በትምህርት ሚኒስቴር ውስጥ የሰሩ ከአነስተኛ ባለይዞታ አራሽ ቤተሰብ የወጡ ናቸው። የኒው ደልሂው መድረክ አካል በነበረው ጋዜጣዊ መግለጫ ላይ ሲናገሩ ሐሳባቸውን በመግለጻቸው ብቻ ብዙ ወከባ፣ እንግልትና ያለ ፍርድ መታሰር ደርሶባቸው እንደነበረ ገልጸዋል። ለሕይወታቸውም ይሰጉ እንደነበረ በዚያች ያንን ጋዜጣዊ መግለጫ እየሰጡ በነበረበት ወቅት እንኳን በሺዎች የሚቆጠሩ የጋምቤላ ሰዎች የእርሻና የግጦሽ መሬቶቻቸውን እየተነጠቁ ከውሃዎቻቸውና ከአደን ጫካዎቻቸው እየተባረሩ እንደሚገኙ ተናግረዋል። ኦባንግ ሜቶ ደግሞ ለሙ የኢትዮጵያ መሬትና የምግብ ዋስትና ማጣቷ የሚጣጣሙ ገጽታዎች አለመሆናቸውን ጠቅሰው ይህንን ሁኔታ ሀገሪቱን ከተከበረና ራሱን ከሚችል ሕዝብነት ወደ ውጭ የምግብ እርዳታ ጠባቂነት የለወጠው የተወሳሰበ ሂደት ነው ብለውታል። የኢትዮጵያ መንግስት ግን እነዚህን ወቀሳዎችና ውንጀላዎች ሁሉ አይቀበሉም። ለሀገር ልማት በምግብ ራስን ለመቻልና ለመሠረተ ልማት ጥቅም የሚሰጥ አሰራር መሆኑን በመግለጽ ግዙፍ ስፋት ያለው መሬት ለኪራይ መስጠቱንና ሌላም ለመስጠት መዘጋጀቱን ይናገራል። ስለ ኒውዴልሂው ስብሰባ መግለጫ የሰጡን የኦክላንድ ኢንስቲትዩት መስራችና ዋና ሥራ አስኪያጅ አኑረት ሐሚታል ባለፈው ሳምንት ዝግጅት የኒውዴልሂውን መድረክ አስፈላጊነት ዘርዝረው ነበር። ለመሆኑ ዛሬ ኢትዮጵያ ውስጥ ምን ያህል ስፋት ያለው መሬት ይሆን ለህንዳውያኑ የተሰጠው? 800,000 hectares of land have been leased to Indian companies alone in Ethiopia. ኢትዮጵያ ውስጥ ከ ስድስት መቶ ሺህ በላይ ሄክታር መሬት ለህንዳውያኑ ኩባንያዎች ብቻ ተሰጥቷል። ይህም ህንዳውያኑን ከግዙፎቹ መዋዕለ ነዋይ አፍሳሾች መካከል ያሰልፋቸዋል። ኤግዚም ባንክ የህንዱ ለኢትዮጵያ መንግሥት ከግማሽ ቢሊዮን ዶላር በላይ ሲሰጥ በአነስተኛ ብድር የሚከፈል ከገንዘቡ ውስጥ 75 ከመቶ የሚሆነው ክፍያ የሚፈጸመው የህንድን አገልግሎቶች በመግዛት እንደሚሆንም ሚስሚታል አመልክተዋል። ኢትዮጵያ ውስጥ ኢንቨስት እያደረጉ ያሉት እንደ ካራቱሪ ግሎባል አይነት ከሆኑት ግዙፍ የሚባሉ ኢማሚን እስከመሳሰሉ አነስተኛ የንግድ ድርጅቶች እንደሚገኙና ኢማሚ ግን ሥራውን ትቶ ለመውጣት እየተዘጋጀ መሆኑን ገልጸዋል። በሌላ በኩል ደግሞ ከእነዚያ መሬቶች ላይ በተበታተነ ሁኔታ የሚኖሩት ነባር ገበሬዎች የሚነሱት በምክክር መሆኑን በመንደር ምስረታ መርሃ ግብር ውስጥ ታቅፈው የተሻለ የኑሮ ሁኔታ እንደሚመቻችላቸው ትምህርት፣ ጤናና ሌሎችም ማኅበራዊ አገልግሎቶች እንደሚመቻቹላቸው ካሳ እንደሚከፈላቸው ነው የአካባቢውና የኢትዮጵያም ከፍተኛ የመንግሥት ባለሥልጣናት እንዲሁም ቃለ መጠይቅ የተደረገላቸው አንዳንድ የአካባቢው ነዋሪዎች የሚናገሩት። እነዚህ መግለጫዎች ኦክላንድ ኢንስቲትዩት እና ተባባሪዎቹ ከሚናገሩት ሚስ አን ራድ ሐሚት አለም ከሚሰጡት መግለጫ ጋር በፍጹም የተለያዩ ናቸው። መንግስት በጋምቤላ፣ በአፋር፣ በሶማሌ፣ በታችኛው ኦሞ በመንደር ምስረታ መርሃ ግብሩ ሊያሰፍራቸው የሚያቅደውን ወደ አንድ ነጥብ አምስት ሚሊዮን የሚሆን ሰው በተመለከተ በይፋ እንደሚታወቀው እርግጥ ነው ሀሳቡ ለሰዎች የተሻለ ህይወት፣ የተሻለ የእርሻ ማሳ፣ የጤና አገልግሎት፣ መሰረተ ልማት ማቅረብ ነው። እነዚህ ቀድሞ አልነበሯቸውም። ይሁን እንጂ ከብዙና ተደጋጋሚ የመስክ ጥናቶቻችን ያገኘናቸው እውነታዎች የሚናገሩት ግን የተለዩ እውነቶችን ነው። አንደኛ፣ መንግስት መሬቶቹን የሚሰጣቸው ሰፋፊ ለሆኑ የንግድ እርሻነት ነው። ሁለተኛው ትምህርት ቤት፣ ውሃ፣ ጤና የሚባለው ነገር ሁሉ እውነት አለመሆኑን ነው የመስክ ጥናታችን የሚናገረው። የሉም። ስለዚህ ይህ ለውጭው ዓለም የሚነገረው ወሬ ነው፣ በተጨባጩ የሌሉ ማለት ነው። አኑራት ሐሚት አላክለውም የአካባቢው ሰው ነባሩ ህዝብ ተማክሯል የሚለው የመንግሥት አቋምም እውነት አይደለም ይላሉ። በመሆኑም ዓለም አቀፍ መግባባት የተደረሰባቸውን አሰራሮች የሚጻረር አሰራር ነው ሲሉ ይናገራሉ። መርሃ ግብሩ የሚካሄደውና የሚተገበረው ጨርሰውኑ በፈቃደኝነት አይደለም ይላሉ። ሚታል ጥናታችን የሚያሳየው መንግሥት ነባሮቹን ሰዎች የሚያነሳቸው እያስገደደ እንደሆነ ነው። ለግብርና ልማት እያለ የከለለው መሬት ነው። ሰዎቹ ግን ለምግብ ዋስትና ማጣት ተጋልጠዋል፣ ለህልውናቸው ስጋት ውስጥ ወድቀዋል። የሚናገሩትና የሚጽፉት ሁሉ የኦክላንድ ኢንስቲትዩት አቋም ነው የመሰላቸውን ሊናገሩና ሊጽፉ ይችላሉ የሚል ምላሽ በርግጥ ሊሰጥ የሚችል መሆኑን እንደሚያውቁ የሚጠቁሙት አኑራን ሃሚታል ገለልተኛ አካላት ወደ አካባቢው ገብተው በመሬት ላይ ሁኔታዎችን መፈተሽና መመልከት እንዲችሉ ያሳስባሉ። How come independent commissions involving UN officials, policy makers, media, civil society representatives are not allowed into the region? እንዴት ነው የተባበሩት መንግስታት ድርጅት ባለስልጣናት፣ ፖሊሲ አውጪዎች፣ መገናኛ ብዙሀን፣ የሲቪል ማህበረሰብ ተወካዮች የሚገኙባቸው ነጻ ኮሚሽኖች ወደ አካባቢው እንዲሄዱ፣ እኛ የሰውን የህይወት እማኝነት ወደ አሰባሰብንበት ስፍራ እንዲሄዱ የማይፈቀድላቸው? ከነባር ይዞታዎቻቸው ላይ ለመነሳት ፈቃደኛ ያልሆኑ ሰዎች እንቅስቃሴውን የተቃወሙ ነባር ነዋሪዎችና ቤተሰቦቻቸውም መታሰራቸውን እንደሚያውቁ ነው አኑራት አሚታል የሚናገሩት። ይህንን ሁሉም ነው ገለልተኛ አካል ገብቶ ይመልከት የምንለው። ውሸት ሆኖ ከተገኘ እሰየው፣ እኛም የምንመኘው ነው የሚሉት ሚታል። የህዝብ ድምፆች ይሰሙ ይህ ርዕስ ሌሎችም የመንግሥትና የአካባቢውን አካላት ከተቻለም ነዋሪዎችና መዋዕለ ነዋይ አፍሳሾችን አካቶ ይቀጥላል። ለማንኛውም የኢትዮጵያ መንግሥት የሚለው በኢትዮጵያ የመሬት ንጠቃ የለም፣ ገበሬዎች ሲነሱ በቅድሚያ ይማከራሉ ነው። ለዛሬ ጤና ይስጥልኝ። በሰላም ቆዩኝ። ሰሎሞን አባተ ነኝ ለአሜሪካ ድምፅ